የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በመጪው ሳምንት ከሰኞ እስከ ረቡዕ ዋሽንግተን ዲሲ ይሆናሉ። ከአሜሪካቻቸው ጋር የሚያደርጓቸው ንግግሮች ፍሬ ያስገኙ ይሆን የብዙዎች ጥያቄዎች ናቸው። ሊሳ ብራያንት ከፓሪስ ያጠናቀረችውን ዘገባ ሰሎሞን አባተ ይዞ ቀርበዋል። መስዮ ማክሮን ሚስተር ትራምፕን ሊያነጋግሩ ወደ ዋሽንግተን የሚበሩት አትላንቲክ አቋራጩ ውጥረት በርከት ባሉ ጉዳዮች ላይ በከረረበትና ግለቱ ባየለበት ወቅት ቢሆንም ይህ ጉዞ ግን ሁለቱ መሪዎች ለብዙዎች በማይታመን ሁኔታ ግንኙነቶቻቸውን ጠበቅበቅ ስለማድረጋቸው ዋቢ እንደቆመ እየተነገረ ነው። ማክሮን የትራምፕ እንግዳ የሚሆኑት ከነ ሙሉ አጀብና ቦርሳ ሙሉ ጉዳዮቻቸው ነው። ለሦስት ቀናት በኦፊሴል አሜሪካ ይቆያሉ። ፈረንሳይ የዛሬ 229 ዓመት በታዋቂው አብዮቷ ዘመን ባስቲ ግንብ የተወረረበትና የተያያዘበትን ብሔራዊ ክብረ በዓሏን ላፌት ናሲዮናልን ባለፈው ሐምሌ ስታከብር ዶናልድ ትራምፕ ከአውሮፓውያኑ የአሜሪካ ወዳጆች ጋር ሊታደሙ ፓሪስ የተገኙ ጊዜ ኢማኑኤል ማክሮን ልዩ መስተንግዶ አድርገውላቸው ነበረ። ርችቱ ነሽ፣ መድፉ ነሽ፣ ወታደራዊ ማርሽና ሰልፉ ነሽ፣ መንግሥታዊ እራቱ ነሽ፣ ምኑ ቅጡ እንዲሉ ምኑ ቀረ። በዓሉ ሎካቶዝ ዡዬ ሐምሌ ሰባት በኢትዮጵያ ጊዜ መስፈሪያ ሲመነዘር ማለት ነው። የሚገባው ክብር ሁሉ ለሚስተር ትረምፕም ተደርጓል። አሁን የዚያ የቀይ ምንጣፍ አቀባበል ባለ ሳምንት የአሜሪካው መሪ ናቸው። በእርግጥ ያኔ ፓሪስ ላይ ራት የተበላው እጅግ ድንቅ በተባለ ቱሬቴል ታላቁ አይፍል ማማ ዘንድ በሚገኝ የተቀናጣ ሆቴል ነበር። ሚስተር ትራምፕ ደግሞ ለአሜሪካ በባለ እጅግ ብዙ እሴቱ ዋጋ የለሽ እንዲሉም እጅግ ታሪካዊ በሆነ ስፍራ ነው ለማክሮን ግብር ሊጥሉ እያስደገሱ ያሉት የዩናይትድ ስቴትስ ኦፍ አሜሪካ ፈጣሪ አባት ፋደር ኦፍ ዘ ኔሽን ተብለው የሚታወቁት የመጀመሪያው ፕሬዚደንቷ የጆርጅ ዋሽንግተን መኖሪያ ቤት ገናናው ማውንት ቨርነን። ለመስዮ ማክሮን መድፍ ይተኮስላቸዋል፣ ሀያ አንድ ጊዜ። ተወካዮች ምክር ቤቱን ተገኝተው ለሕዝብ እንደራሴዎቹ ዲስኩር ይሰጣሉ። ይህ ሁሉ ታዲያ የመስተንግዶ ሽብርቅርቅና ሽር ጉድ ነው እንጂ ጠጠር ያሉ ቁም ነገሮች እሰጥ አገባና የእውነት እውነቱን እንነጋገር፣ መራራ ምልልሶች አይቀሬ እንደሆኑም እየተሰማ ነው። ይህንን እንግዳም ተቀባይም ያውቁታል። ሚስተር ትራምፕ ባለፈው ዓመት ወደ ፓሪስ የመጡ ጊዜ ነገሩ የግንኙነቶቹ መጀመር ፈንጠዝያ ነበር። አሁን ሥራ መሥራት አለባቸው። ያ ሥራ ደግሞ እጅግ ከባድና አስቸጋሪ ነው የሚሆነው። ፊሊፕ ሞር ደፈርገስ የፈረንሳይ ዲፕሎማት ነበሩ፣ የአውሮፓ ጉዳዮች አዋቂም ናቸው። ኢራን፣ ንግድ፣ ኢየሩሳሌም፣ የአየር ንብረት ለውጥ ፕሬዝደንት ትራምፕና ፕሬዝደንት ማክሮን ዐይን ለዐይን ብረት ለብረቱ የማይተያዩባቸው ጉዳዮች ዝርዝር እንዲህ አጭር አይመስልም። ባለፈው ታሕሳስ ፓሪስ ፕላኔት ሳሚት የተባለውን የአየር ንብረት ለውጥ ላይ የተነጋገረ የዓለም መሪዎች ጉባኤ የምድር ስብሰባን ያስተናገደች ጊዜ ፕሬዝደንት ትራምፕ አልተጋበዙም ነበር። ሀገራቸው ከፓሪሱ የአየር ንብረት ውል እንድትወጣ መወሰናቸው ብዙዎችን አስከፍቷል፣ ብዙዎችን አስኮርፏል። በቀጥታም በአሽሙሩም ትራምፕ ላይ የቁጣ ውርጅብኝ ካዘነቡባቸው መሪዎችና የተፈጥሮ አካባቢ ደህንነት ተሟጋቾች መሃል ማክሮን ስለመገኘታቸው እማኛ አይቆጠርም። ዛሬ ግን ትራምፕ ወደ አውሮፓ ፊታቸውን ዞር አድርገው ማንን ልጣራ ያሉ እንደሆነ የሚጀምሩት ያለ ጥርጥር ከኢማኑኤል ማክሮን ነው። ማክሮን እኮ የፕሬዝደንት ትራምፕን ሐሳብና እስትንፋስ ለሌላ የአውሮፓ መሪዎች በሚገባቸው ቋንቋ በሚገቧቸው ምልክቶች ሊያስተረጉሙላቸው የሚችሉ ሰው ስማ በለው ናቸው። በዚያ ላይ ደግሞ ለአውሮፓ ጉዳዮችም ግንባራቸውን ሰጥተው የሚሰለፉ የጀርመን ማርሻል ፈንድ የሚባለው በሰሜን አሜሪካና በአውሮፓ መካከል መተባበርን ለማጠናከር የሚሠራው ወገናዊ ያልሆኑ የሐሳብ አብላዮች ጠቢባን አሜሪካዊ የሕዝብ ፖሊሲ ቡድን የፓሪስ ቢሮ ዳይሬክተር አሌክዛንድራ ዴሁብ ሺፈር፣ ሌሎችም የእርሳቸው ቢጤ ባልደረቦቻቸውና ተንታኞችም እያሰቡበት ያሉት ጉዳይ አለ። የዋሽንግተን ጉዞ እንዲህ ዐይነቱ ሁሉን ያቻቻለ የሲሶ ሚዛን ስለ መሥራቱ ዋና መፈተሻ ነው የሚሆነው። ከዋሽንግተን ጋር በተለይ ደግሞ ከትራምፕ ጋር አብዝተው የቆሙ ካስመሰለባቸው፣ በተለይ ደግሞ የፈረንሳይና የአውሮፓ ጥቅሞችና ፍላጎቶች ትራምፕ ሊወስዷቸው በሚችሉ ውሳኔዎች ምክንያት አደጋ ላይ የሚወድቁ ከሆነ እቤታቸው ፈረንሳይ ውስጥ ብዙ ችግሮች ይጠብቋቸዋል። ፈረንሳይ እስከ ዛሬ ከነበሯት ፕሬዝደንቶች ሁሉ እጅግ ወጣቱና አሜሪካ ከነበሯት ፕሬዚደንቶች ሁሉ እጅግ አዛውንቱ የሚፈጥሩት ኅብረት ለአንዳንዶች የሚደንቅ የማይመስልም ነገር ሆኗል። ማክሮን በዘርፈ ብዙና ወገነ ብዙ ተቋማትና ትብብሮች የሚያምኑ መሪ ናቸው። ትራምፕ የሚሉት አሜሪካ ትቅደም ነው። ማክሮን አብዝተው ሠራተኛ፣ የሥራ ሱሰኛ ናቸው። ትራምፕ አብዝተው ትዊተኛ የትዊት ሱሰኛ ናቸው ይሏቸዋል። ስለ ሁለቱም በንጽጽር ሲናገሩ አሌክዛንድራ ደሁብ ሼፌር የሚያዩት ደግሞ ሌላ ጥግ አለ። ፈረንሳይና ዩናይትድ ስቴትስ የሚያቆራኟቸው ደግሞም ጀርመንና እንግሊዝ ለዋሽንግተን ሊሸጡ የማይችሉት ነገር ወታደራዊ ትብብር የሚባለው ነው። ይህ የጀነራል ለጀነራል ግንኙነት ጉዳይ ነው። እንዲህ አይነቱ ትብብር በአፍሪካው ሳህል አውራጃ ውስጥ ከጽንፈኛ ቡድኖች ጋር በተደረጉ ፍልሚያዎች ታይቷል። የኬሚካል ጦር መሳሪያ ምርምር ማምረቻና ማከማቻ የነበሩ የተባሉ የሶሪያ ተቋማት ባለፈው ሳምንት የተደበደቡ ጊዜ ታይቷል። ትራምፕ ወታደሮቻቸውን ከሶሪያ እንደሚያወጡ ሲናገሩ ማክሮን ሶሪያ ውስጥ ዘላቂ የፖለቲካ መፍትሔ በሚገኝበት ሁኔታ ላይ ጊዜ ጥሪትና ሐሳብ ለማፍሰስ ዝግጁ ናቸው። ፈረንሳይና ሌላይቱም አውሮፓ የበረቱ ስጋቶችን የሚያሳዩባቸው መስኮች አሉ። ዋሽንግተን እኮ አንዳንድ የአውሮፓ ሀገሮችን ከአዳዲስ ታሪፎቿ ውጪ ለማድረግ ከያዘችው አቋሟ ልታፈነግጥ ትችላለች። ከኢራን የኒኩሌር ውልም ትወጣ ይሆናል። የኢራንን የኒኩሌር ስምምነት ምን እናድርገው በሚል ጉዳይ ላይ በሚስተር ማክሮንና በሚስተር ትራምፕ መካከል ዛሬ ያለው አለመስማማት በውኑ ግዙፍ ነው? ኢራንን በተመለከተ ሁለቱ መሪዎች ልዩነቶቻቸውን እያጠበቡ ነው የሚል እምነት ያላቸው አሉ። በሌሎች ቁልፍ ጉዳዮች ላይም እንዲሁ ሊቀራረቡ ይችላሉም ይላሉ። እንግዲህ ነገር እንዲህ ካማረና አምሮበትም ከተፈጸመ ሁለቱም ሰዎች ልክ ባለፈው ሐምሌ ከባስቲ ቀን ማግስት እንደሆነው ሁሉ የፊታችን ረቡዕ ማታ ወይም ሐሙስ ማለዳ ላይ በፈገግታና በፍቅር ተጨባብጠውና ተቃቅፈው ሊሸኛኙ ይችላሉ። ፊኒ